The voice of America. ለረጅም ጊዜ ስናቀርበው የነበረ የደመወዝና ጥቅማ ጥቅም ጥያቄ የክልሉ መንግስት ምላሽ ሳይሰጥ ቆይቷል ሲሉ ትግራይ ክልል ውስጥ የሚገኙ አቃቢያን ሕግ ለአሜሪካ ድምፅ በሰጡት አስተያየት ቅሬታቸውን ገልጸዋል። በክልል ደረጃም ነፃ የሆነ የጠቅላይ አቃቢ ሕግ ተቋም ሊቋቋም እንደሚገባ አሳስበዋል። በጉዳዩ ላይ ምላሽ የሰጡ የክልሉ የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ የደመወዝ እና የጥቅማ ጥቅም ጥያቄን ለመፍታት ለክልሉ መንግስት የመክፈል አቅም የሚከብድ መሆኑን ጠቁመው ጉዳዩ ግን ለመንግስት ቀርቦ እየታየ ነው ብለዋል። ነፃ ተቋምን አስመልክቶም የፍትህ ቢሮ የመንግስት አካል መሆኑን አስታውሰው በግልጽ ለመንግስትና ለህዝብ ወግኖ የሚሰራ ተቋም ነው ብለዋል። ሙሉጌታ አጽባህ ተጨማሪ አለው። ስማቸው እንዳይገለጽ የፈለጉ በትግራይ ክልል በአቃቢ ህግ ሙያ የተሰማሩ እንደተናገሩት የደሞዝና የጥቅማጥቅም ጥቅም ጉዳይ ለብዙ ጊዜ ጥያቄ የነበረና እስካሁንም ምላሽ አልተሰጠውም ብለዋል። ዳኞችና አቃቢያን ህግ ካሁን በፊት ተመሳሳይ ደሞዝና ጥቅማ ጥቅም ይሰጣቸው የነበረ ቢሆንም ከባለፈው ሐምሌ ወር ጀምሮ ለዳኞች ብቻ ጭማሪ በማድረግ ልዩነት በክልሉ እንዲፈጠር ተደርጓል በማለት ክልል ትግራይ የሚገኙ ዳኞች ጥቅማ ጥቅም ሆነ ደሞዝ ጭማሪ አድርጓል አድርገዋል በፍትህ ቢሮ በኩል ደግሞ የተደረገ ነገር የለም ግን ከዚህ በፊት ሲደረግ የነበረው በተመሳሳይ ሙያ የምንገኝ አካል ስለሆነን ተመሳሳይ የሆነ ጥቅማጥቅምና ደሞዝ እንዲኖር እየየተደረገ ቆይተዋል ማለት ነው በአሁን ሰዓት ግን ልዩነት ተፈጥሯል በአቃቤ ህግና በዳኛም ልዩነት የተፈጠረብን ስለሆነ እንደገናም ደግሞ ተጨምሮ የነበረው 208 ስለነበረ ከዛ በኋላ የተደረገ ጭማሪ የለም ያ ጭማሪ አለመኖሩ ደግሞ ከአሁን ያለው ሀገራዊና ክልላዊ የኢኮኖሚ ግዥፈቱ ተያይዞ እንትኑ እያደረገብን ስለሆነ ከዛ አንጻር ነው ጥያቄያችንን እያቀረብን የምንገኘው። ሌላ ስማቸው እንዳይገለጽ የፈለጉ አቃቢ ህግ በተደጋጋሚ ለትግራይ ክልላዊ መንግስት ጥያቄው ቢቀርብም ምላሽ አልተሰጠም ብለዋል። ይህን ነገር ምላሽ ማግኘት አልቻለም እስካሁን ማለት ነው ያን መሰረት አድርገን ባለፈው ሰኞ ወይም ደግሞ መስከረም ሀያ አምስት የስራ ማቆም አድማ ለማድረግ ሙሉ አካባቢ ሕግ በሚባል መልኩ ጥሪ አድርገን በተወሰነ ደረጃም ያንን ተግባራዊ አድርገን ነበር። ግን ያን በማድረጋችን የሚጎዳው መንግስት ሳይሆን መላ ህዝባችን ስለሆነ እኛም የተሰጠን ኃላፊነት እና አድራ ለህዝባችን ስንል ህዝባችን ገብተን ሰርተናል። ግን ያንን በሂደር ያቆየ ነው ያራዘመ ነው ነው እንጂ በአጠቃላይ በክልሉ ከአምስት መቶ ሀምሳ በላይ አቃቢያን ህግ እንዳሉም ተናግረዋል። በአስቸኳይ ምላሽ እንዲሰጠው ከጠየቁት ደሞዝና ጥቅማጥቅም በተጨማሪ በትግራይ ክልል ነጻ የጠቅላይ አቃቢ ህግ ተቋም በማቋቋም የፍትህ ስርዓቱ ለማጠናከር መሰራት አለበት ብለዋል። ከማንም መንግስት ተጽዕኖች እንዳይኖሩ ራስን ችሎ ሙያ በጠበቀ መልክ እንዲሰራ ለማድረግ ታስቦ የሚቋቋም ተቋም ነው ማለት ነው። ግን ይህ ደግሞ አሁን ኃላፊዎች በካቢኔዎች የሚደረጉ ስብሰባ ቤት ምክር የወረዳው የሚደረጉ ስብሰባዎች ተሳታፊ የሆኑ በሙያቸው ላይ እዛ ላይ እየተጠመዱ አንድ አንድ ይሄ ችግር ነው። ሁለተኛውም ደግሞ ያው በአስተዳደር በኩል የምትጠመድ ከሆነ እኛ ሙያ ስለሆነን መንግስት የሚልህም ደግሞ ልትፈጽም ትችላለህ ማለት ነው። በሙያህን ግን ምንም ነጻ ትካል ከሆንክ ግን እንደነዚህ አይነት ነገር የምትከላከልበት መንገድ የለህም። ብየለህም አባል ከሆንክ መንግስት የሚሰጥህን መደቦች ሁሉ ህጋዊነታቸው፣ ህጋዊ ያልሆኑትም ልትፈጽሙ ትችላለን። ነጻ የሆነ የጠቅላይ አቃቢ ህግ ተቋም ከተቋቋመ የፍትህ ስርዓቱ ከማጠናከር በተጨማሪ የአቃቢያን ህግ መብትም ለማስከበር ያግዛል ሲሉ ተናግሯል። አንድ ተቋም በፋይናንስም በአሰራርም ነው ነጻ መሆን ያለበት። ስለዚህ እኛ ሙያችን ነጻነት ይፈልጋል። ስለዚህ የምንሰራው ነገር Il faut que la... ድርጅታቸውና የአቃቢያን ህግ ጥያቄ አስመልክቶ ለትግራይ ክልል ፍትህ ቢሮ ኃላፊ አቶ አማኔል አሰፋት የደሞዝና ጥቅማጥቅም ጥያቄው እኛም አምነንበት ጥናት በማድረግ ወደ መንግስት አቅርበነዋል። ሆኖም ግን ባለው የክልሉ መንግስት የመክፈል አቅም የሚከብድ ነው ብለዋል። የአቃቢ ህግና ዳኛ ደሞዝና ጥቅማጥቅም ከ1985 ዓም ጀምሮ እኩል ይከፈል የነበረ ነው። በዛ መቀጠል አለበት የሚል የፍትሐዊነት ጥያቄም የምንቀበለው ነው በማ ማለት አቶ አማንኤል ገልጸዋል። ማዕሮ ክኮኑ ኣለዎም ዳያኑ ዓቀብቲ ሕግን ዝብል ይቕበሎ እዩ መንግስት ትግራይ መንግስት ዳኞችና አቃብያን ህግ እኩል መሆን አለባቸው የሚል ይቀበለዋል። ትንሽ ለትግራይ መንግስት የከበደው በኢኮኖሚ ዘርፍ እየተሰራ ያለውን ሴራ አለ። በዚህ ደግሞ ለአቃቢያን ህጉ አዲስ ጥቅማ ጥቅምና ደሞዝ ለመክፈል አቅም ያጥረኛል እያለ ነው። ሆኖም ግን ጉዳዩ በመንግስት በጥልቀት እየታየን የሚገኘው ነው ያሉት፣ በተቋማዊ ነጻነት ምላሽ ሲሰጡም የፍትህ ቢሮ የመንግስት አካል ነው። በግልጽ ለመንግስትና ለህዝብ ወግኖ የሚሰራ ተቋም መሆኑ በብዙ ሀገራት የሚሰራበት አሰራር ነው በማለትም ምላሽ ሰጥተዋል። መንግስት የፍትህ ቢሮ የህዝብና የመንግስት ወኪል ሆኖ ወንጀል ይከሳል። የፍትሐብሔር ጉዳይም ይከሳል። ስለዚህ የህዝብና የመንግስት ውግንና አለው። የመንግስት ውግንና ሲኖረው ግን ተራ ጠበቃ ሆኖ አይደለም። ህግ መሰረት የሚያደርግ ህግ ሲጣስ ህዝብና መንግስት ወግኖ ይከሳል። ለመንግስት ይህንን የሚጠቅመው ብሎ ህግ እንዲወጣ ያደርጋል። ስለዚህ ካስፈጻሚው የመንግስት አካል የምትለየው አይደለም ሶስተኛ ወይም አራተኛ የመንግስት አካል የምትለውም አይደለም ነው ያሉት። በወረዳዎች የሚገኙ የፍትህ ጽህፈት ቤት ኃላፊዎች የወረዳ ካቢኔ አባል መሆን እሳቸውም አመራሩ ከሙያዊ ጉዳዮች ይልቅ በአስተዳዳራዊ ስራዎች እንዲጠመድ ስለሚያደርግ ብለው እንደማይደግፉት ገልጸው፣ ሆኖም ግን የክልሉ ምክር ቤት የፍትህ ስርዓቱ በወረዳ ካቢኔ እንዲገመገም ብሎ የወሰነው በመሆኑ መቀበል ግድ ይላል ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም